ኢትዮጵያ በጋዜጦች የተሰኘው ፕሮግራማችን በሳምንቱ ውስጥ ስለ ኢትዮጵያ የተጻፉ የተወሰኑ ጽሑፎችን ጨምቆ ያቀርባል። እስራኤል ከኢትዮጵያውያን አይሁዶች ጋር በተያያዘ አዲስ የወሊድ ቁጥጥር መመሪያ ወጣች፣ ጥንታዊ የቅድመ ሰው የድንጋይ መጥረቢያዎች በኢትዮጵያ ተገኙ፣ የሚሉት ርዕሶች ነው ዛሬ የምንመለከተው። ሎስ አንጅለስ ጋዜጣ ላይ በወጣው ጽሑፍ መሰረት ለኢትዮጵያውያን አይሁዶች ይሰጥ በነበረው የወሊድ ቁጥጥር መድኃኒት ምክንያት የተከሰተውን ቅሌት መሰረት በማድረግ የእስራኤል የጤና ጥበቃ ሚኒስቴር ደፖ ፕሮቬራ ስለተባለው መርፌ አጠቃቀም ላይ አዲስ መመሪያ አውጥቷል። የእስራኤል የጤና ጥበቃ ሚኒስቴር ዋና ስራ አስኪያጅ ሮን ጋምዙ የሥነ ተዋልዶ ሐኪሞች የህክምናው አይነት ስለሚያስከትለው ነገር በሚገባ ላልተገነዘቡ ሰዎች ሲሰጧቸው የቆዩትን መድኃኒቶች እንዲያድሱ መመሪያ ሰጥተዋል። የሚኒስቴር መስሪያ ቤቱ ይህን መመሪያ ለማውጣት የተገደደው ጌል ጋቤ የተባለች እስራኤላዊት ጋዜጠኛ ኢትዮጵያውያኑ ወደ እስራኤል ለመጓዝ ኢትዮጵያ ውስጥ አንድ ሰፈር ላይ ሆነው ይጠባበቁ ከነበሩበት ጊዜ አንስቶ ስለ መድኃኒቱ ምንነት ምንም አይነት ማብራሪያ ሳይሰጣቸው እስራኤል ለመሄድ የሚያስፈልጋቸው መድኃኒት ነው የሚል እምነት እንዲያድርባቸው ተደርጓል የሚል ጽሁፍ ካቀረበች በኋላ ነው ይላል የሎስ አንጅለስ ታይምስ ጋዜጣ ላይ የወጣው ጽሑፍ። አንድ መቶ ሀያ ሺህ የሚሆኑ ኢትዮጵያውያን አይሁዶች እስራኤል ውስጥ ይኖራሉ። አንድ ሶስተኛ የሚሆኑት እዛው የተወለዱ ናቸው። የእስራኤል መንግስት ከሁለት ዓመታት በፊት የተቀሩት ሁለት ሺህ የሚሆኑ አይሁዶችን በያዝነው ዓመት ማብቂያ ላይ ወደ እስራኤል ወስዶ የመሸጋገሪያውን ሰፈር ለመዝጋት ወሰነ። በቦታው የነበሩ ኢትዮጵያውያን ፈላሾች ባለፈው አስርተ ዓመት በአይሁዳውያንና በእስራኤላውያን አገልግሎት ይተዳደር በነበረው ካምፕ ለሴቶች የወሊድ መቆጣጠሪያ መድኃኒት መስጠት የሚዘወተር ተግባር እንደነበር ለጋዜጠኛዋ ተናግረዋል። ብዙ ሴቶች እስራኤል ከገቡም በኋላ መርፌውን መወጋት እንደቀጠሉ፣ ከዚያ የተነሳም ባለፈው አስርተ ዓመት ውስጥ ከኢትዮጵያውያን አይሁዶች የሚወለዱ ልጆች ቁጥር በጣም ሲቀንስ እንደታየ ድረገጹ ጠቁመዋል። ለኢትዮጵያውያኑ አይሁዶች የሚሰጠው የወሊድ ቁጥጥር መድኃኒት ዴፖ ፕሮቬራ የተባለ ለረጅም ጊዜ የሚያገለግል መርፌ ሲሆን ውጤታማ የወሊድ መቆጣጠሪያ መድኃኒት ቢሆንም የሚያስከትለው ጉዳትም አለ። የአጥንት ጥንካሬን በማዳከም ዕድሜ ሲገፋ በቀላሉ እንዲሰበር ያደርጋል። የጭንቀት ህመምንም ሊያስከትል ይችላል። የተሟላ ጤና ላላቸው እስራኤላውያን ሴቶች እንዲህ አይነቱ መድኃኒት አይመረጥም። ይህ ወሬ ይፋ እንደወጣ ታዲያ አግባብ የጎደለው ተግባርና ዘረኝነት ነው የሚል ነቀፌታ እንዳስነሳ የሰብአዊ መብት ድርጅቶች በኦፊሰል ተቃውሞ እንዲያቀርቡ እንዳነሳሳ የሎስ አንጅለስ ታይምስ ጋዜጣ ድረገጽ ላይ የወጣው ጽሑፍ ጠቅሷል። ዚባ መኮንን ደጉ የተባሉ የኢትዮጵያውያን አይሁዶችን ጉዳይ የሚከታተል የእስራኤል ማህበር ኃላፊ የጤና ጥበቃው ሚኒስቴር የወሰደውን እርምጃ በጥሩ መንፈስ ተቀብለዋል። ነገር ግን በቂ አይደለም ብለዋል። ከእስራኤል የሲቪል መብቶች ማህበር ጋር በመተባበር የጤና ጥበቃው ሚኒስቴር የኢትዮጵያውያን አይሁዶችን የጤናና የስሜት ሁኔታ የሚከታተል የሕክምና ባለሙያዎችና የባህላዊ ጉዳይ የሚገነዘቡ ሰዎች ቡድን እንዲመሰረት ጥያቄ አቅርበዋል። ዴፖ ፕሮቬራ በቁጥጥር ስር ላሉ ሴቶች ወይም ደግሞ በየዕለቱ መድኃኒት ለመውሰድ ብቃት ለሌላቸው ሴቶች መስጠት ይመረጣል። ኢትዮጵያ የተወለዱት ዚቫ መኮንን ደጉ ታዲያ ኢትዮጵያውያን ሴቶች ጤንነታቸውን ለመጠበቅ ተግባር እንደማይበቁ ተደርገው መታየታቸው የሚያስገርም ነው ማለታቸውን ሎስ አንጅለስ ታይምስ ጋዜጣ ላይ የወጣው ጽሑፍ ጠቁመዋል። የአርኪኦሎጂ ማለት የጥንት ባህል ጥናትና ምርምር ጠበብት ከ1.75 ሚሊዮን ዓመታት በፊት የተሰሩ በጥንታዊነታቸው ቀዳሚ የሆኑ ከድንጋይ የተሰሩ መጥረቢያዎችን በኢትዮጵያ ምድር እንዳገኙ ላይፍ ሳይንስ የተባለው መጽሔት ድረገጽ ዘግቧል። የጥንት መሣሪያዎቹ በኢትዮጵያ ምድር የተገኙት ባለፉት ሁለት አስርተ ዓመታት ውስጥ ነው። እነዚህ ጥንታውያን የድንጋይ መሣሪያዎች ሆሞ ኢሬክተስ ከተባሉ የቅድመ ሰው ዘሮች መምጣት ጋር እንደ ተጋጠሙ የሆሞ ኢረክተስ ቅሪት አካል መሳሪያዎቹ ከተገኙበት አጠገብ እንደ ተገኘ ጥናቱን ያቀረቡት አቶ ዮናስ በየነ ጠቁመዋል። አቶ ዮናስ የኢትዮጵያ የምርምርና የባህል ጥበቃ ማህበር የአርኪዮሎጂ ማለት የጥንት ባህል ምርምር ክፍል ባልደረባ ናቸው። የጥንት መሳሪያዎቹ ቴክኒክ ከአዲስ የቅድመ ሰው አይነቶች የማዝገም ለውጥ ጋር አብሮ የፈለቀ ሊሆን እንደሚችል ግኝቱ ያመለክታል። ይህ ግኝት የመሳሪያዎቹ ስራ ቴክኖሎጂ ከሆሞ ኢሬክተስ መምጣት ጋር የተጀመረ መሆኑን ያመለክታል ሲሉ አቶ በየነ ለላይፍ ሳይንስ ተናግረዋል። ከቅድመ ሰው አይነቱ ለውጥ ጋር የተያያዘ ይመስለናል ሲሉ አቶ በየነ ጠቁመዋል። ስለ ግኝቱ ባለፈው ሰኞ በብሔራዊ ሳይንስ አካዳሚ መጽሔት ወጥቷል ይላል ላይፍ ሳይንስ ላይ የወጣው ጽሑፍ የቅድመ ሰው ዘሮች ጥንታዊ መሳሪያዎችን መጠቀም የጀመሩት ከሁለት ነጥብ ስድስት ሚሊዮን ዓመታት አንስቶ ነው። ነገር ግን የመጀመሪያዎቹ መሳሪያዎች ስል ጫፍ እንዲኖራቸው ከተደረጉ ድንጋዮች በላይ አያልፉም ነበር። ለአንድ ሚሊዮን ዓመታት ከሚጠጋ ጊዜ በኋላ ግን በበለጠ የተራቀቁ ሁለት ጎን ያላቸው በእጅ የሚያዙ መጥረቢያዎች ብቅ ማለት ጀመሩ። እነዚህ መሳሪያዎች እስከ 20 ሴንቲሜትር ርዝመት ያላቸው ሲሆኑ ምናልባት ስጋ ለመቁረጥ ሳያገለግሉ እንዳልቀሩ ድረገጹ ጠቁሟል። የሳይንስ ጠበብት ከ1.76 ሚሊዮን ዓመታት በፊት የነበሩ ተመሳሳይ ጥንታዊ መሳሪያዎችን ኬንያ ባለው ቱርኳና ሐይቅ አካባቢም እንዳገኙ ላይፍ ሳይንስ ላይ የወጣው ጽሑፍ ጠቅሷል። በደቡብ ህዝቦች ክልል በሚገኘው ኮንሶ አካባቢም ከ300 በላይ የሚሆኑ ሁለት ገጽ ያላቸው የድንጋይ መሳሪያዎች ተገኝተዋል። እንዲህ አይነቱ የመሳሪያ አሰራር ቴክኒክ እስከ ስምንት መቶ ሺህ ዓመታት በፊት በተመሳሳይ መልክ ዘልቋል። ከዚያ በኋላ ግን የድንጋይ መጥረቢያዎቹ ጫፍ በበለጠ መስተካከል እንደጀመረ ተመራማሪዎቹ መግለጻቸውን ላይፍ ሳይንስ ላይ የወጣው ጽሑፍ ጠቁሟል። አድማጮች፣ የዛሬው ኢትዮጵያ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በንን አቆዩንም